የዓለም ግብ ቲቪን ማጥፋት መሆኑን አንድ የተባበሩት መንግስታት ድርጅት የስራ ኃላፊ አስታወቁ። በዓለም የጤና ድርጅት የዓለም አቀፍ የቲቪ የኤችአይቪና የማህበረሰብ ተሳትፎ መርሃ ግብር አስተባባሪ የሆኑት ዶክተር ሀይለ ኢየሱስ ጌታሁን ማምሻውን ለቪኦኤ በሰጡት መግለጫ ዓለም በቲቪ ላይ አበረታች ውጤት እያስመዘገበ መሆኑንና ስጋቱም የዚያ ነው ያህል ከፍተኛ መሆኑን አመልክተዋል። ሰሎሞን አባተ ዶክተር ሀይለ ኢየሱስን አነጋግሮ ተከታዩን ዘገባ አሰናድቷል። የቲቢ አምጪው ህዋስ ምንነትና የዚህ ሳንባ ነቀርሳ እየተባለ ሲጠራ የኖረን ችግር ምንነት ጀርመናዊው ተመራማሪ ሮበርት ኮች ለመጀመሪያ ጊዜ ያገኘው ግኝቱንም ለዓለም ይፋ ያደረገው ልክ የዛሬ አንድ መቶ ሰባ ስምንት ዓመት በዛሬዋ ዕለት ነበር። እነሆ ዛሬ መጋቢት አስራ አምስት በተባበሩት መንግስታት ድርጅት የጤና መርሃ ግብር ደብሊው ኤች ኦ በዓለም የጤና ዘመቻ ቀንነት ታውጀው ከሚታሰቡ ስምንት ዕለታት አንዱ ሆኖ በዓለም ዙሪያ እየታሰበ ይገኛል። ቲቢን የማቆም አለም አቀፍ አጋርነት መርሃ ግብር በመጪዎቹ 20 ዓመታት ውስጥ የቲቢን ሞት መጠን በዘጠና አምስት ከመቶ ለመቀነስ እየተንቀሳቀሰ እንደሆነ ድርጅቱ አስታውቋል። የዓለም የጤና ድርጅት ቲቢን የማቆም መርሃ ግብር ባለስልጣናት በዩናይትድ ስቴትስ የተወካዮች ምክር ቤት ውስጥ ከህግ አውጪ እንደራሲዎች ጋር ተቀምጠው እየመከሩ ነው። የአሁኑን ስብሰባቸውን እያደረጉ ያሉት ከኮንግረሱ የአናሳዎቹ እንደራሲዎች መሪ ናንሲ ፔሎሲ ጋር ነው። በዓለም የጤና ድርጅት የቲቢ የኤችአይቪና የማህበረሰብ ተሳትፎ መርሃ ግብር አስተባባሪውን ዶክተር ኃይለኢየሱስ ጌታሁንን ወደ ስብሰባው እየገቡ ሳሉ አግኝቼ አነጋግራ ነበር። ለምን ይሆን ዋሽንግተን የሚገኙት ከጄኔቫ እንግዲህ፣ ዛሬ እንደምታውቀው የዓለም የሳንባ ነቀርሳ ቀን ነው። የዓለም ሳንባ ነቀርሳ ቀን በተለያየ አይነት መልኩ ይከበራል። በዚህ አመት ደግሞ እኛ ለማክበር በዝግጅት ላይ ያለ ነው። ደብሊው ኤችኦ የዓለም ጤና ጥበቃ ድርጅት ለሚቀጥሉት ሀያ አመታት ያወጣው አዲስ ስትራቴጂ አለ። ያ ስትራቴጂ ከአሁኑ በአግባቡ በሀገሮች እንዲሰራ ለማድረግ የአሜሪካ መንግስት ድጋፍ ስለሚያስፈልግ ለሱም የሆነውን ድጋፍ ከተለያዩ የህዝብ እንደራሴዎች ጋር በመነጋገር ድጋፍ ለማሰባሰብ ነው። ለመሆኑ አሁን በአሁኑ ጊዜ በዓለም ዙሪያ ያለው የቲቪ ሁኔታ ምን ይመስላል? እንግዲህ ቲቪ በጣም በአሁኑ ጊዜ የሰውን ልጅ እያጠቁ ካሉ ተላላፊ በሽታዎች ከግንባር ቀደሞቹ አንዱ ነው። በየዓመቱ ዘጠኝ ሚሊዮን የሚገመቱ ህዝቦች በቲቪ በሽታ ይጠቃሉ። ከዛ ውስጥ ደግሞ አንድ ነጥብ አምስት ሚሊዮን የሚሆኑ ይሞታሉ ይህ ቁጥር ደግሞ ከኤች አይቪ ጋር ተመሳሳይ ነው። ብቻውን ሆኖ ነው ወይስ ደግሞ ኤች አይቪንም ጨምሮ ነው ማለት ሆነ? እንግዲህ ሁለቱም ያው አንድ ነጥብ አምስት ሚሊዮን የሚሆን ህዝብ እንደሚገድሉ ነው ያለው ስታስቲክ በየዓመቱ ገምብደው በየዓመቱ አዎ ለነገሩ ለነገሩ በዛ ላይ የሁለቱ ችግሮች የጤና ችግሮች ቁርኝት ራሱ ነው የኤች አይ ቪንም ሁኔታ የሚያወሳስበው የሚባለው። በትክክል ዶክተር ሀይለ ኢየሱስ ከዚህ በፊት በእንግሊዝም ፓርላማ ውስጥ እንደዚሁ አይነት እንቅስቃሴ እንደነበረ ትዝ ይለኛል። ለመሆኑ የዓለም ምላሽ ምን ይመስላል? ቲቪ በአሁኑ ጊዜ አሁን ያሉበትን የዩናይትድ ስቴትስ ኮንግረስን ጨምሮ እንግዲህ አሁን በዓለም ያለው የቲቪ የሳምባ ነቀርሳን ለመከላከል የሚደረገው ጥረት በተለይ ባለፉት ሀያ አመታት አመርቂ ውጤት እያስመዘገበ ነው ያለው ባለፉት ሀያ አመታት ከስልሳ አንድ ሚሊዮን በላይ የሚሆኑ የሳምባ ነቀርሳ በሽተኞች ታክመው ድነዋል። ከዚህ ውስጥ ደግሞ ከሰላሳ ሰባት ሚሊዮን በላይ የሚሆኑ ሰዎች በቲቪ እንዳይሞቱ መከላከል ተችሏል ይህ ድጋፍ በአለም ባሉ ለጋሽ መንግስታት እንደዚሁም ደግሞ በአገሮች በበሽታው የተጠቁ ያሉ አገሮች በሚያደርጉት የአገር ውስጥ የገንዘብ ኢንቨስትመንት የተነሳ የተገኘ ውጤት ነው ይሄንን ደግሞ ለማድረግ አሁን የአለም ጤና ድርጅት አዲስ ስትራቴጂ አውጥቷል ቅድም ለመጥቀስ እንደሞከርኩት ይሄ ስትራቴጂ ደግሞ የሚረዳው ለምንድን ነው እስከ ዛሬ የነበሩት የሀያ አመታት ጥረቶች የሳንባ ነቀርሳን ወረርሽኝ ለማቆም የሚያደርጉ ጥረቶች ነበሩ። አሁን በዚህ ስትራቴጂ የተነሳ ወደሚቀጥለው ምዕራፍ ለመሸጋገር የሚያስችለን ወይም ወረርሽኙን ለመፈጸም ኢንዲንግ ኢፒደሚክ ብለን ማለት ነው የሚደረጉ ጥረቶች ላይ ነው እየተደረገ ያለው እና የዓለም ያለው ድጋፍ ጥሩ ነው፣ ነገር ግን በቂ አይደለም ነው እያለን ያለ ነው። ምክንያቱም ሊድን ከሚችል በሽታ በየአመቱ አንድ ነጥብ አምስት ሚሊዮን የሚሆን ህዝብ መሞት የለበትም በሚል ነው እንግዲህ ድጋፎች ከመንግስታት ከፖለቲካ እንደራሴዎች እንዲመጣ እያሰባሰብን ያለ ነው። ዶክተር አለ ኢየሱስ እርስዎ የዓለምን የቲቪ መርሃ ግብር እየመሩ ያሉ ሰው ነዎት እና በዓለም ዙሪያ የት ምን እንደሚመስል ስዕሉ ያውቃሉ። ለመሆኑ ቲቪ መቼ ይጠፋል ብለው ያስባሉ እርስዎ እና አብረዎት የሚሰሩ ባለሙያዎች? እንግዲህ ይሄ በጣም ከባድ ጥያቄ ነው። ምክንያቱም ቲቪ ወረርሽኙን መምታት ከቻልን ወረርሽኙን መፈጸም ከቻልን ትልቅ ፕላን ነው የሚሆነው። ለዛም ነው እንግዲህ አሁን ያለው የደብሉ ኤች ኦ ስትራቴጂ በሀያ ሰላሳ አምስት እንደ ፈረንጆቹ አቆጣጠር ከሀያ አመት በኋላ ማለት ነው አመርቂ ውጤት አግኝተን በሽታውን ጭራሽ ማጥፋት ባንችልም ያለውን የወረርሽኛ አቅም መቀነስ እንችላለን የሚል ነው እንግዲህ ያለን እቅድና ለዚህ ደግሞ በጣም በርካታ የፋይናንስ እና የፖለቲካ ድጋፍ ያስፈልገዋል። ይሄ የድህረ ሚሊኒየሙ የልማት ግቦች መርሃ ግብር ነው ማለት ነው። በትክክል ከእሱ ጋር የተያያዘ ነው እና የድህረ ኤም ዓላማው የወረርሽኙን መፈጸም። ሌላው በዚህ ጊዜ በጣም ትልቅ ፈተና ሆኖ ያለው በዓለም ላይ ለብዙ የመድኃኒት አይነቶች አልበገር የሚል ወይም ደግሞ መድኃኒቶችን የለመደ የቲቢ ባክቴሪያ ነው። እና በዚህ በኩልስ ምን እየተሰራ ነው? እንግዲህ አሁን ትልቁ ነገር አሁን እንዳልከው የመጀመሪያ ደረጃ የሚሰጠው መድኃኒት በትክክል ካልተወሰደ ባክቴሪያው መድኃኒቱን ሊለማመደውና እንደዚህ መቋቋም የሚችል ባክቴሪያ ይፈጠራል። ያ ባክቴሪያ ደግሞ ለመዳን ከፍተኛ መድኃኒት የተለያዩ አይነት መድኃኒቶች፣ ከባድ መድኃኒቶች እና እንደዚሁም ደግሞ ለረጅም ጊዜ መወሰድ ያለበት መድኃኒት ነው የሚያመጣው። እስከ ሁለት አመት ድረስ መወሰድ አለበት። ኖርማሊ በስድስት ወር የምንወስደውን ሕክምና ማለት ነው። ስለዚህ ለዚህ ደግሞ በየአመቱ ወደ ግማሽ ሚሊዮን የሚሆኑ ሰዎች በዚህ በሚቋቋመው የሳምባ ነቀርሳ አይነት ይጠቃሉ ተብሎ ይገመታል። ያንን ለመቋቋም እንግዲህ ዋናው በጣም ጠንካራ የሆነ ከፍተኛ ጥረት ነው እየተደረገ ያለው። ሌላው ነገር እንግዲህ እንደምታውቀው የሳምባ ነቀርሳ በሽታ በትንፋሽ ነው የሚተላለፈው እና ይሄ በትንፋሽ የሚተላለፍ እና ደግሞ ባሉት መድኃኒቶች የማይድን የሳምባ ነቀርሳ በሽታ ከሆነ ለዓለምም የጸጥታ ጉዳይ አንገብጋቢ ሊሆን ይችላል። ስለዚህ ከዛ ከዛ አንጻር ነው ከፍተኛ የሆነ የፖለቲካ ድጋፍ እና የገንዘብ ድጋፍ እንዲገኝ እያጠረግናለን ሌላው በአሁኑ ጊዜ ለዓለም እድገት ለዓለም ልማት በጣም ትልቅ እንቅፋት ናቸው ከሚባሉ ክስተቶች አንዱ ከወባና ከኤች አይቪ ኤድስ ጋር ቲቢ ነው በግንባር ቀደምትነት የሚገለጸው። እንደውም ዘጠና ስምንት ከመቶ የሚሆነው አጋጣሚ የሞቱ መጠን የሚደርሰው በድሆቹ እና መካከለኛ ገቢ ባላቸው ሀገሮች ውስጥ እንደሆነ ነው የእናንተ መስሪያ ቤት መግለጫ ወይም ዳታ ወይም መረጃ የሚጠቁመው። እና ስንት ሀገሮች የሚሌኒየሙን የልማት ግቦች መጥተዋል? እንግዲህ አብዛኛው የሚሌኒየሙ ዋናው ዓላማው የነበረው ወረርሽኙን ማስቆም ነው። በጣም እየገሰገሰ የነበረው ነው ወረርሽኝ የማስቆም ጥረት ስለነበረ አንዳንድ ሰዎች እቅዱ ገና ሲታቀድ በደንብ አመርቂ ውጤት ያስመዘግባል ተብሎ የተገመተ አልነበረም ወይም አምቢሸስ ነው ተብሎ አይገመትም። ግን እሱን ወደኋላ ትተን በአጠቃላይ ስናየው አብዛኛው የዓለም አካባቢ ያሉ ሀገሮችና ክልሎች የሚሌኒየሙን እቅድ አሟልተዋል። ትንሽ ችግር ያለው በአፍሪካና በምስራቅ አውሮፓ ባሉ አገሮች አካባቢ ነው። ያም ደግሞ ዋናው በአፍሪካ ከኤች አይቪ ጋር በተያያዘ ባለው ችግር ምክንያት በምስራቅ አውሮፓ ደግሞ ከዚህ በሽታን ከሚቋቋመው የቲቪ አይነት ጋር በተያያዘ ምክንያት ነው። ዶክተር አለኢየሱስ ምንም እንኳን የእርሶ ኃላፊነት በአለም አቀፍ ደረጃ ያለውን የቲቪ ሁኔታ መከታተል ቢሆንም መቼም ኢትዮጵያዊ ኖትና በዛ አካባቢ ያለውን ሁኔታ በቅርብ የሚከታተሉ ከሆነ የኢትዮጵያ ገጽታ ምን ይመስላል? በአሁኑ ጊዜ ካሉት መረጃው እንግዲህ ኢትዮጵያ የዓለም ጤና ጥበቃ ድርጅት በጣም በበሽታው ተጠቁ ከሚላቸው ሀያ ሁለት ሀገሮች አንዷ ናት። በየአመቱ በጣም በርካታ በሽተኞችም በዚህ በሽታ ይገኛሉ እና በአጠቃላይ የኢትዮጵያን ውጤት ስናየው በጥሩ ደረጃ ላይ የሚገኝ ነው። ይሄም ሲባል ግን ችግሮች የሉም ማለት አይደለም። እነኛን ችግሮች ባለው የጤና መዋቅር መሰረት ጥሩ እንቅስቃሴ የተደረገ ነው ያለው በተለይ ደግሞ በአለፈው አመት ወጥቶ በነበረው የዓለም ጤና ጥበቃ ድርጅት ሪፖርት ላይ ኢትዮጵያ በተለይ ደግሞ ይህንን በሽታ ሊቋቋም በሚችለው የበሽታ አይነት ያስመዘገበችው ውጤት ጥሩ ውጤት አስመዝግቧል ከተባሉ ጥቂት ሀገሮች ውስጥ የተሰለፈ ነው የነበረው እና ያለኝ ግምጋሜ በአጠቃላይ ጥሩ ነው የሚል ነው። ጥረቶቹ መቀጠል አለባቸው ተጠናክረው። አሁን እንግዲህ ከአሜሪካ የፖለቲካ ሰዎች፣ ህግ አውጪዎች፣ በጀት መዳቢዎች፣ ባለስልጣናት፣ አስፈጻሚዎች ጋር እየተነጋገራችሁ ነው ሰሞኑን ያላችሁት እና ምንድን ነው ተስፋችሁ የምትፈልጉትን ለማግኘት? እንግዲህ ተስፋችን አሁን ይህንን ጉብኝት እያደረግኩ ያለሁት በቅርቡ የተባበሩት መንግስታት ዋና ጸሐፊ ልዩ የሳምባ ነቀርሳ ጉዳይ ተብለው የተሾሙ ዶክተር ኤሪክ ጉዝቢ የሚባሉ አሉ። ከእሳቸው ጋር ነው ጉብኝቱን እያደረግኩ ያለሁት እና ዋናው ዓላማችን ምንድን ነው የአሜሪካ መንግስትና ሕዝብ ለሳምባ ነቀርሳ የሚያደርገውን ጥረት እንዲቀጥል፣ እንደዚሁም ደግሞ የሳምባ ነቀርሳ ከአሉት ለኤች አይቪ ካሉት ችግሮች ጋር ሲነጻጠር ከፍተኛ የሆነ ችግር የሚያስከትልና የተዘነጋና የተረሳ በሽታ መሆኑን ለማስታወስ ነው እንግዲህ ጥረት የምናደርገው። ይህም እንግዲህ በረጅም ጊዜ በቂ ገንዘብ እና የፖለቲካ ድጋፍ ያስገኛል ይችላል ብለን ነው ተስፋ አድርገን የምንገኘው። ዶክተር ኃይለ ኢየሱስ እንግዲህ አሁን ልክ ይሄ ፕሮግራም ይሄ ቃለምልልስ አየር ላይ በሚውሉበት ጊዜ ከተወካዮች ምክር ቤቱ የአናሳዎቹ እንደራሲዎች መሪ ከናንሲ ፔሎሲ ጋር ውይይት ላይ ነው የምትቀመጡት። አሁንም ወደዛ ስብሰባ ለመግባት እየተጻደፉ ነው እያነጋገርኩት ያለሁት። ተጨማሪ መረጃዎችን እንግዲህ ሰሞኑንም ተገናኝተን እንደዚሁ ያካፍሉናል ብዬ ተስፋ አደርጋለሁኝ። በጣም አመሰግናለሁኝ ዶክተር ኃይለ ኢየሱስ።